የአሜሪካ ድምፅ ራዲዮ ጣቢያ ነው። የክልልና የፓርላማ ምርጫ በሚደረግበት ቀን በአራት ይመስለኛል ዞኖች እና አንድ ልዩ ወረዳ ዳውሮ፣ ኮንታ፣ ቤንች ሸኮ እና ሸካ ዞን እና ምዕራብ ኦሞ የሚባሉት በአንድ ላይ ሆነው ደቡብ ምዕራብ ኢትዮጵያ የሚባል ክልል ማቋቋም እንፈልጋለን በሚል ለፌዴሬሽን ምክር ቤት አቅርበው ፌዴሬሽን ምክር ቤት የሕዝበ ውሳኔ እንድናደርግና፣ የሕዝቡን ፍላጎት እንድንለካ በቀረበው ጥያቄ መሰረት የዛን ዕለት በነዛ ቦታዎች ላይ ተጨማሪ አንድ ምርጫ ወይም ሕዝበ ውሳኔ እናደርጋለን ማለት ነው። የምርጫ ቦርድ ሊቀመንበር ወይዘሪት ብርቱካን ሚደቅሳን ድምፅ ነው የሰማችሁት። ዝርዝሩን በዕለቱ አብይ ርዕስ ይዘናል። ዛሬ ዕለቱ እንደ አውሮፓውያን የቀን አቆጣጠር ታህሳስ 25 2020 ዓ.ም የአውሮፓውያን ገና በዓለም ዙሪያ እየተከበረ ነው። በዓሉን ለምታከብሩ በተለያዩ ሀገሮች ለምትገኙ አድማጮቻችንም እንኳን አደረሳችሁ እንላለን። የዘንድሮ የገና በዓል ታዲያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ በከሰተው ሁኔታ ሳቢያ ከወትሮው በእጅጉ ለየት ባለ ድባብ ውስጥ ነው እየተከበረ ያለው። በጣት የሚቆጠሩ ቀናት ብቻ በቀሩት ተሰናባቹ 2020 ከተከወኑ አበይት ጉዳዮችም ዋና ዋናዎቹን መለስ ብለን እንፈትሻለን። በመተከል ዞን ቡለን ወረዳ በኩጅ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው ለሚገኙ ዜጎች አስቸኳይ የምግብና የመጠለያ ድጋፍ ጥሪ ቀረበ። በተያያዘ ዜና በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ አስታውቋል። የሁለቱንም ዝርዝሮች በዕለቱ አቢረስ እንመለከታለን። ሁለት ከፍተኛ የቀድሞ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው በአገሪቱ ሕጎችና በዳኞች የተሰጠው ትርጓሜ መሰረት መሆኑን የኢትዮጵያ ጠቅላይ አቃቤ ሕግ አስታወቀ። የዚህንም ዝርዝር ይዘናል። ሙሉ ዘገባው ዜናውን ተከትሎ በመጽሔቱ ክፍለ ጊዜ ይቀርባል። ጤና ስጥልኝ እንደምን አመሻችሁ ክብራትና ክቡራን አድማጮቻችን ከዛሬ አርብ ታህሳስ 16 2013 ዓ ም ስርጭታችን ጋር የምሽቱ አስተናጋጃችሁ አሉላ ከበደ ነኝ ከዕለቱ ዜና አቅራቢ ቆንጅታዬ ከቴክኒክ አቀናባሪዋ ብርሃነ ኃይሉና ከዕለቱ ዋና አዘጋጅ ሰለሞን አባተ እንዲሁም በያሉበት ሆነው የዕለቱን ዝግጅት ካሰናዱ ባልደረቦቻችንና ከተለያዩ የኢትዮጵያ ከተሞች ዘገባዎቻቸውን ያደረሱን ዘጋቢዎቻችን ጋር እስከ አራት ሰዓት አብረናችሁ እናመሻለን በቅድሚያ ግን የሰዓቱን የአለም ዜና ሰላም ጤና ይስጥልኝ። እንደምናመሻችሁ የዛሬውን የገና ክሪስመስ በዓል እያከበራችሁ ላላችሁ አድማጮቻችን እንኳን አደረሳችሁ። ዜናዎቹን የማሰማችሁ ቆንጂት ይታየ ነኝ። ከሮማ ርዕሰ ሊቃነ ጳጳሳት ፍራንሲስ የገና በዓል መልእክት ዜናውን እጀምራለሁ። የሮማ ካቶሊክ ቤተ ክርስቲያን ርዕሰ ሊቃነ ጳጳሳቱ ፍራንሲስ የዓለም ሀገሮች የኮቪድ-19 ክትባትን ለሌሎችም እንዲያካፍሉ በዛሬው የገና በዓል መልእክታቸው ተማጽነዋል። ድንበር የማይለይ ዓለም አቀፍ ወረርሽኝ ባለበት በአሁኑ ወቅት የብሔርተኝነት ግንብ ሊገነባ አይገባም ያሉት ርዕሰ ሊቃነ ጳጳሳቱ ሁሉም ሰው አስፈላጊውን ሕክምናና ክትባቱንም ማግኘት እንዲችል ዓለም አቀፍ ትብብር እንዲደረግ ተማጽኖ አቅርበዋል። ከሮማ የአሜሪካ ድምጿ ሳቢና ካስተል ፍራንኮ ያጠናቀረችውን ሪፖርት አዳነች ፍስሐዬ ታቀርበዋለች። ሰዎች ሊቃነ ጳጳሳት ፍራንስስ የገና በዓል ቅዳሴን ያሰሙ የነበረው በቅዱስ ጴጥሮስ ባሲሊካ ሰገነት ላይ ነበር። አሁን ግን በኮቪድ-19 ቫይረስ መዛመት ስጋት ምክንያት ለዓለም የገና በዓል መልእክት ያስተላለፉት ቤተ ክርስቲያን ውስጥ ሆነው ነው። በዓለም አቀፉ ወረርሽኝ ምክንያት የጨለማና ትምምን አልባ በሆነበት በአሁኑ ወቅት የኮቪድ-19 ክትባት መድኃኒት መገኘትን የመሳሰሉ የብርሃን ተስፋዎች እየታዩ ናቸው ብለዋል። ነገር ግን እነዚህ መብራቶች እንዲያበሩና በመላ ዓለም ተስፋ እንዲያሰፍኑ ለሁሉም ተደራሽ እንዲሆኑ ማድረግ ያስፈልጋል ብለዋል። የዓለም ሀገሮች የክትባት መድኃኒቶቹ ለሁሉም በተለይም እጅግ ተጋላጭ ለሆኑትና በዓለም ላሉት ቀጠናዎች ሁሉ ተደራሽ መሆናቸውን እንዲያረጋግጡ ተማጽነዋል። ዝግ የሆኑ የብሔረተኝነት ስሜቶች እንደ አንድ የሰው ልጅ ቤተሰብ ሆነን ከመኖር ሊያግዱን አይገባም ብለዋል ርዕሰሊቃነ ጳጳሳቱ። የግለኝነት ቫይረስ አሸንፎ ለሌሎች ስቃይ ደንታ እንዳይኖረን እንዲያደርግ መፍቀድ የለብንም ሲሉም አክለዋል። የዛሬው የርዕሰ ሊቃነ ጳጳሳቱ መልእክት በአብዛኛው በኮሮና ቫይረስ ላይ ያተኮረ ነበር። ሆኖም በዓለም ደረጃ ስላለው ስጋትም ማንሳታቸው አልቀረም። ከባድ የኢኮኖሚ ሁኔታና የማኅበረሰባዊ ሚዛን መዛባት በኮቪድ-19 ምክንያት እየተባባሰ በሄደበት በሆነ ወቅት እንደ እህትማማቾችና ወንድማማች መተያየት ይኖርብናል ሲሉ መክረዋል። ሰሊቃነ ጳጳሳቱ አያይዘውም በተለይም ተጋላጭ የሆኑትን ሰዎች፣ የታመሙትንና ሥርዓቶችን መርዳት እንደሚያስፈልግ አስገንዝበዋል። ዓለም አቀፉ ወረርሽኝ ባስከተለው የኢኮኖሚ ድቀት ምክንያት የተቸገሩትን፣ በቫይረሱ ምክንያት መንቀሳቀስ በታገደበት በአሁኑ ወቅት በቤት ውስጥ ጥቃት የሚሰቃዩት ሴቶችንም መርዳት ግድ ይላል በማለት የካቶሊካዎች ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ አስገንዝበዋል። አዳነችን አመሰግናለሁ። ኬንያና ሶማሊያ በዚህ ሳምንት በኢጋድ ስብሰባ ላይ በመካከላቸው ያለውን አለመግባባት ለማርገብ ስምምነት ያደረጉ ቢሆንም አሁንም ድንበራቸው አካባቢ አለመረጋጋቱ እየታየ ነው። ባለፈው ሳምንት የሶማሊያ መንግስት ኬንያ በሀገሬ የውስጥ ጉዳይ ጣልቃ ገብታለች ብሎ የዲፕሎማሲ ግንኙነት ማቋረጡ ሲታወስ። ያን ተከትሎ የሶማሊያ መንግስት ድንበሩ አካባቢ ወታደሮች ማስፈሩ ውጥረቱን እንዳባባሰው ጠቅሶ ገልሞ ዳዊት ከናይሮቢ ተከታዩን ዘገባ አድርሶናል። በሶማሊያና በኬንያ ድንበር አካባቢ የወታደራዊ ኃይል መስፈን መጀመሩ በሁለቱ ሀገሮች መካከል ያለው የዲፕሎማሲ ፍጥጫ ወደ ግጭት እንዳያመራ ስጋት ወስቷል። የሶማሊያ ማዕከላዊ መንግስት ወደ ድንበር ከተማ በለዳዎ ወታደሮችን ልኮ ያሰፈረ ሲሆን በአንጻሩ ከኬንያ ጋር ጥሩ ወዳጅነት አለው የሚባል የጁባላንድ አስተዳደርም ከመንደራ ከተማ በቅርብ ርቀት የራሱን ኃይሎችን አስፍረዋል። የኬንያ መንደራ ግዛት አስተዳዳሪ መሀመድ ማልም ይሄ በዲፕሎማሲ ልዩነት የመጣው ጣጣ የአካባቢው ነዋሪዎችን ኑሮ ማናጋት የለበትም ይላል እነኚህ ሁለቱ ኃይሎች በሚያደርጉት ፍልሚያ የራሳችን ህዝቦች እንዲጎዱ ማየት አንፈልግም። ባለፈው ሁለት ቀናት በኬንያና በሶማሊያ መካከል ያለው ግንኙነት አሳሳቢ ነበር። ያ ደግሞ የማንዴራ ነዋሪዎችን አደገኛ ሁኔታ ውስጥ የሚጥል መሆን የለበትም ስለዚህ ሀገራቱ መፍታት አለባቸው ብለዋል አስተዳዳሪው። የጁባላንድ ሀገር ውስጥ ጉዳይ ኃላፊ አብዱራሺድ ጃናን ታማኝ ኃይሎች በማንዴራ አካባቢ ለወራት ሲንቀሳቀሱ እንደነበር ተገልጸዋል። እነኚህ ኃይሎች ባለፈው በበለዳዎ ባደረሱት ጥቃት ከአስር ሰዎች በላይም ሕይወታቸውን አጥተዋል። ይህን ተከትሎም ባለፈው ማክሰኞ የማንዴራ ነዋሪዎች በአካባቢው እየተደረገ ያለው ሁኔታ ሰላም ስለነሳቸው ጥቃቱን በጽኑ አውግዘውታል። የ50 ዓመቱ የማንዴራ ነዋሪ ጀማ ዋርሳሜ ለቪኦኤ ስናገር በዚህ በመንዴራ የምንኖሩ ሰዎች አሁን ለጦርነት ስንል ከቤታችን የምንፈናቅልበት ጊዜ አይደለም ሲል ተናግረዋል። አክሎም ሶስቱ አካላት ለልዩነታቸው መፍትሄ የፈልገው በሰላም የምንኖርበት መንገድ ያቅኖ ሲልም ጠይቋል። ባለፈው ሳምንት ነበር ሶማሊያ ኬንያን በውስጥ አገር ጉዳይ ጣልቃ ገብነት ከሳ ከኬንያ ጋር ያላትን የዲፕሎማሲ ግንኙነት በሙሉ ያቋረጠችው። የአፍሪካ አደጋ መከላከል ማዕከል ኃላፊ ጆርጅ ሙሰሚሊ በሁለቱ ሀገሮች መካከል የሚከሰት ውጥረት ለአካባቢው ሰላም ስጋት ነው ሲል ገልጸዋል። የጁባላንድ አስተዳደር የሶማሊያ ማዕከላዊ መንግስት በጌዶ አካባቢ ያሰፈረውን ጦር እንዲያስወጣ የጠየቀ ሲሆን የፋርማጆ መንግስት ግን ጥያቄውን ውድቅ አድርጎታል። ለአሜሪካ ድምጽ ገልሞዳዊት ከናይሮቢ። አሁን ለዘገባው አመሰግናለሁ። ሱዳን ከሰላ ክፍለ ሀገር ውስጥ ሰባት ተቃዋሚ ሰልፈኞችን የገደሉት የጸጥታ አባላት ድርጊቱ ከሁለት ወራት በፊት ተፈጽሞ ሳለ እስካሁን በተጠያቂነት አልተያዙም ሲል ሂዩማን ራይትስ ዋች ባቀረበው ዘገባ አመለከተ። በሰብአዊ መብት ድርጅቱ የአፍሪካ ክፍል ረዳት ተመራማሪው ሞሐመድ ኦስማን በሀገሪቱ የሚፈጸመው ጥሰት እንዳይባባስ የሽግግሩ መንግስት የሰብአዊ መብት ረጋጮችን በሙሉ ለፍርድ ማቅረብ አለበት ብለዋል። ሰባቱ ተቃዋሚ ሰልፈኞች የተገደሉበት የጥቅምት አጋማሹ ጥቃት የደረሰበት የተቃውሞ እንቅስቃሴ የተነሳው ጠቅላይ ሚኒስትሩ አብደላ ሀምዶክ ከቤኒ አምር ብሔረሰብ ተወላጅ የሆኑት የከሰላ ክፍለ ሀገር አገረ ገዢን ሊያነሷቸው መወሰናቸውን ተከትሎ ነው። ግድያው ከተፈጸመ ከአምስት ቀናት በኋላ ጠቅላይ አቃቢ ሕጉ ምርመራ ይከፍቱበታል ብለው የማስታወቂያ ሚኒስትሩ አስታውቀው ነበር። በሌላ የሱዳን ዜና ህዝበ ክርስቲያኑ የዛሬውን የፈረንጆች የገና በዓል ክሪስመስን በዓል ሲያከብር ኮሮና ቫይረስ እንዳይዛመት ለመከላከል የሀገሪቱ መንግስትና የዓለም የጤና ድርጅት ያወጧቸውን መመሪያዎች በደንብ እንዲያከብር የሀገሪቱ የአብያተ ክርስቲያናት መሪዎች ተማጽኖቸውን አቅርበዋል። አንዳንዶች አብያተ ክርስቲያን በየዓመቱ የሚደረገውን የገና በዓል የሌሊት ቅዳሴና ጸሎት ስነ ስርዓት ሰርዘዋል። በካርቱም ያለው ኢየሱስ ክርስቶስ ቤተ ክርስቲያን ቄስ ሺማልኩዋ አስቀድመው ምዕመናኑ የገናን ዋዜማ ሌሊት ወደ ቤተ ክርስቲያን አትምጡ፣ አርብ ጠዋት ቅዳሴ ይኖረናል ሲሉ አስታውቀዋል። የሌላም ቤተ ክርስቲያን አባት አንድም ቤተ ክርስቲያን የመንግስት ደንብን መጣስ የለበትም ሲሉ አሳስበዋል። ሱዳን ውስጥ እስካሁን ከ20 ሺ በላይ ሰዎች በኮሮና ቫይረስ ተይዘዋል። አንድ ሺ አምስት ሞተው ሞተዋል። ከሞቱት መካከል አስራ አምስቱ ሐኪሞች እንደሆኑ ተገልጿል። ብሩንዲ ውስጥ የመብት ቡድኖች መሰረተ ቢስ ባሉት ክስ ለአንድ አመት በእስር ላይ የቆዩ አራት ጋዜጠኞች ፕሬዝደንታዊ ምህረት ተሰጥቷቸው መለቀቃቸውን ኤኤፍፒ ዘገበ። አገሪቱ ይንቀሳቀስ የነበረው የመጨረሻው ነጻ የመገናኛ አውታር አባላት የሆኑት ጋዜጠኞች የተያዙት ባለፈው አመት ጥቅምት ወር ውስጥ ከኮንጎ ዲሞክራሲያዊት ሪፐብሊክ የተነሳ ሰርጎ ገብ ታጣቂ እንቅስቃሴን በተመለከተ ዘገባ ለማቅረብ ድንበሩ ላይ ወደምትገኝ ቡባንዛ የምትባል ክፍለ ግዛት በተገኙበት ወቅት ነው። አራቱ ጋዜጠኞች የሀገር ጸጥታን በማደፍረስ ወንጀል ክስ የሁለት አመት ተኩል እስራት ተፈርዶባቸው የነበረ ሲሆን የአገሪቱ ፕሬዚደንት ረቡዕ ዕለት በምህረት እንዲለቀቁ ከፈረሙላቸው በኋላ ተፈተዋል። ሚዲያ ተቋማቸው መስራች በሰጡት ቃል አሁንም ደግሜ እናገራለው ስራቸውን ሰሩ እንጂ እነዚህ ጋዜጠኞች አንድም ጥፋት አልፈጸሙም ብለዋል። የእነሱ መፈታት በብሩንዲ አዲስ የሚዲያ ነፃነት ምዕራፍ ይከፍታል ብለው ምኞታቸውን ገልጸዋል። መስራቹ የአውሮፓ ህብረት የቡሩንዲ አምባሳደርም የጋዜጠኞቹ መፈታት እፎይታ ሰጥቶናል ብለዋል። ግሩም የአዲስ ዓመት ምዕራፍ ጅማሮ ምልክትም ነው ሲሉ በትዊተር ገጻቸው ላይ አስፍረዋል። የአውሮፓ ህብረት እንደ አውሮፓውያን አቆጣጠር ከ2015 ያነሳ በቡሩንዲ ላይ እቀባዎችን ጥሎባት መቆየቱ ይታወሳል። በቅርቡ ግን ግንኙነታቸው ሻል እያለ መጥቷል። አራቱ ጋዜጠኞች እንዲለቀቁ ባለፈው ጥቅምት ወር 65 የሰብአዊ መብት ድርጅቶች ባወጡት የጋራ መግለጫ ጠይቀው እንደነበረ የሚታወስ ነው። በሌላ የአፍሪካ ዜና በዚህ የአውሮፓውያን አመት ውስጥ በጂሃዳውያን ተጠልፈው የነበሩትና በ2022 በሚካሄደው ምርጫ ጠንካራ ተፎካካሪ ይሆናሉ ተብለው ይጠበቁ የነበሩት የማሊ ተቃዋሚ መሪ ሱማሊያ ሲሴ አረፉ የ71 ዓመቱ ሲሴ ፓሪስ ውስጥ ህይወታቸውን እንዳለፈና በኮቪድ-19 ምክንያት ሆስፒታል እንደነበሩ ቤተሰባቸው አስታውቋል የህልፈታቸው ዜና ታዲያ በማሊ ፖለቲካ አዲስ ውጥንቅጥ ፈጥሯል ተብሏል በቀደሙ ሶስት ፕሬዝደንታዊ ምርጫዎች ጠንካራ ተፎካካሪ የነበሩት ሲሴ በመጪው ምርጫ ጥሩ የማሸነፍ እድል ይኖራቸዋል ተብለው ይጠበቁ ነበር ዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በኮሮና ቫይረስ ወረርሽኙ ምክንያት የበረታ ጉዳት ላይ ላሉ በሚሊዮኖች የሚቆጠሩ አሜሪካውያን የሚሰጠው ድጎማ 600 ዶላር ወደ 2000 ዶላር ከፍ እንዲደረግ ያቀረቡትን ጥያቄ ለማጸደቅ በተወካዮች ምክር ቤት ዲሞክራት አባላት ያደረጉትን ሙከራ ሪፐብሊካኑ አባላት አደናቀፉባቸው። ተሰናባቹ ፕሬዝደንት ማክሰኞ ማታ በሰጡት መግለጫ በሪፐብሊካን ፓርቲው አብዝቶ ተቃውሞ የቀረበበት ቢሆንም ለግለሰቦች የሚሰጠው 600 ዶላሩ ወደ 2000 ዶላር ከፍ እንዲደረግ፣ ለባልና ሚስት ደግሞ 4000 ዶላር እንዲሰጥ መጠየቃቸው ይታወሳል። ትናንት ታዲያ በተወካዮች ምክር ቤት የዲሞክራቶች መሪው ስቴኒ ሆየር የፕሬዝደንቱን ሐሳብ በምክር ቤቱ ሙሉ ድምፅ ለማሳለፍ ያደረጉትን ሙከራ ሪፐብሊካኖች መሪው ኬቪን መካርቲ አደናቅፎባቸዋል። በመጨረሻም ሜክሲኮ ትናንትና የኮቪድ-19 ክትባት መርሃ ግብር ጀምራለች። በዚህም የመጀመሪያ የላቲን አሜሪካ ሀገር ሆናለች። የክትባት መርሃ ግብሩ መጀመር ከ120 ሺ በላይ ዜጎች በበሽታው ሳቢያ በሞቱባት ሀገር ለሕዝቡ ተስፋ ፈንጥቋል። ትናንት ካዘዘችው ከ አስር ሚሊዮኑ የፋይዘር ባዮንቴክ ክትባት አስር ሺው የደረሳት ቺሌም በአስቸኳይ ክትባቱን መስጠት እንደምትጀምር አስታውቃለች። ኮስታሪካም እንዲሁ አረጋውያንን ለመከተብ እየተንቀሳቀሰች ሲሆን አርጀንቲና ስፑትኒክ ቪ የተባለው የሩሲያ ክትባት ወደ 300 ሺህ ነጠላ ብልቃት እንደደረሳት ተገልጿል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። ለሰዓቱ የዓለም ዜና ቆንጅ ይታየን። አመሰግናለሁ። ክብራትና ክብራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አርብ ታህሳስ 16 2013 ዓ ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። ዛሬ ዕለቱ እንደ አውሮፓውያን የቀን አቆጣጠር ታህሳስ 25 2020 ዓ ም ነው። የአውሮፓውያን ገና በዓለም ዙሪያ በመከበር ላይ ይገኛል። በዓሉን ለምታከብሩ በተለያዩ አገሮች ለምትገኙ አድማጮቻችን በድጋሚ እንኳን አደረሳችሁ። የዘንድሮ የገና በዓል ታዲያ የኮሮና ቫይረስ ዓለም አቀፍ ወረርሽኝ በከሰተው የተለየ ሁኔታ ሳቢያ ከወትሮ በእጅጉ ለየት ባለ ድባብ ውስጥ ነው እየተከበረ ያለው። ቀደም ብዬ በመክፈቻው እንደጠቆምኩትም በጣት የሚቆጠሩ ቀናት ብቻ በቀሩት ተሰናባችሁ 2020 ከደረሱ አበይት ጉዳዮች ዋና ዋናዎቹን መለስ ብለን እንፈትሻለን። አድማጮች አሁን በቀጥታ ወደ ቀዳሚው የዕለቱ አቢረስ አድማጮች ቀዳሚው ርዕሳችን ከአዲስ አበባ ያንደረድርናል። ግንቦት 28 2013 ዓ ም የስድስተኛው ሀገራዊ ምርጫ ድምፅ የሚሰጥበት ቀን እንደሚሆን የኢትዮጵያ ብሔራዊ የምርጫ ቦርድ ባወጣው ረቂቅ የጊዜ ሰሌዳ ይፋ አደረገ። የደቡብ ምዕራብ ኢትዮጵያ ውሳኔ ሕዝብም በዚሁ ቀን እንደሚከናወን ተገልጿል። ይህ የምርጫ ጊዜ ሰሌዳ የትግራይ ክልል እንደማይጨምርም ቦርዱ አክሎ ገልጧል። መለስካቸው አማሃ ተከታትሉታል የኢትዮጵያ ብሔራዊ ምርጫ ቦርድ ዛሬ ከፖለቲካ ፓርቲዎች ጋር ባካሄደው ምክክር ላይ ባሰራጨው ሰነድ ዘንድሮ ለስድስተኛ ጊዜ በኢትዮጵያ የሚካሄደው ሀገር አቀፍ ምርጫ ህዝቡ ድምፅ የሚሰጠው ግንቦት 28 2013 ዓ.ም እንደሚሆን ባዘጋጀው ረቂቅ የጊዜ ሰሌዳ ላይ አመለከተ ረቂቅ የጊዜ ሰሌዳው እንደሚያመለክተው ከዚህ በተለየ ሁኔታ የአዲስ አበባና የድሬዳዋ ከተማ አስተዳደሮች ምርጫ የሚካሄደው አንድ ሳምንት ዘግይቶ ሰኔ አምስት 2013 ዓ ም እንደሚሆንም አስታውቀዋል። ቦርዱ በእነዚህ ሁለት የከተማ አስተዳደሮች የምርጫውን ዕለት ለማዘግየት የተገደደው በአፈጻጸም ረገድ ለተወካዮች ምክር ቤትና ለከተማ ምክር ቤቶች የሚደረገው ምርጫ አስቸጋሪ ሆኖ በመገኘቱ እንደሆነ አስረድተዋል። ከዚህ በተረፈ ግንቦት 28 ለሀገር አቀፍ ምርጫው ድምፅ እየተሰጠ ደቡብ ምዕራብ ኢትዮጵያ በሚል ስያሜ ራሱን የቻለ ክልል ለማቋቋም የሚከናወኑ ውሳኔ ሕዝብ እንደሚኖርም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ አብራርተዋል። የጠቅላላ ምርጫ የክልልና የፓርላማ ምርጫ በሚደረግበት ቀን በአራት ይመስለኛል ዞኖች እና አንድ ልዩ ወረዳ ስማቸውን ለመጥቀስ ያህል ዳውሮ፣ ኮንታ፣ ቤንች ሸኮ እና ሸካ ዞን እና ምዕራብ ኦሞ የሚባሉት በአንድ ላይ ሆነው ደቡብ ምዕራብ ኢትዮጵያ የሚባል ክልል ማቋቋም እንፈልጋለን በሚል ለፌዴሬሽን ምክር ቤት አቅርበው ፌዴሬሽን ምክር ቤት የሕዝብ ውሳኔ እንድናደርግና የሕዝቡን ፍላጎት እንድንለካ በቀረበው ጥያቄ መሰረት የዛን ዕለት በነዛ ቦታዎች ላይ ተጨማሪ አንድ ምርጫ ወይም ህዝበ ውሳኔ እናደርጋለን ማለት ነው። ይሄ አንዱ የተለየ ፊቸሩ ነው። ወይዘሪት ብርቱካን በዘንድሮ አገር አቀፍ ምርጫ የተለዩ ገጽታዎች ብለው ከዘረዘሯቸው እና ማብራሪያ ከሰጡባቸው ጉዳዮች አንዱ በትግራይ ክልል ስለሚከናወነው ምርጫ ነው። በዚህ ክልል በአሁኑ ጊዜ እየተካሄደ ነው ያሉትን የጊዜያዊ አስተዳደር መዋቅር መዘርጋት ስራና ከግጭት ወጥቶ እያገገመ የሚገኝ ክልል እንደሆነ አስታውሰዋል። የአስተዳደር መዋቅር በሚገባ ሳይዘረጋ እና አንጻራዊ በሆነ መልኩ ምርጫ ለማከናወን የሚያስችል ሁኔታ ሳይፈጠር የምርጫ ማካሄጃ መዋቅሮችን ለመዘርጋት እጅግ አስቸጋሪ እንደሆነም አስገንዝበዋል። ይሁንና ከግብረ ኃይሉ አበረታች መረጃዎች እየደረሷቸው መሆኑን የቦርዱ ሰብሳቢ ገልጸዋል። ስለሆነም የተለየ የምርጫ ጊዜ ሰሌዳ ለማዘጋጀት ቦርዱ እንደሚገደድ ጠቁመው የሚከተለውን ብለዋል። የምርጫ ቀኑ ላይ ትግራይ ከሁሉም ክልሎች ወደኋላ ይቀራል ማለት ላይሆን ይችላል። አይዲያሊም እንዳይሆን ነው የምንሰራው። ምንድን ነው በጣም ሰፊ የሚባል በአንጻራዊነት ብዙ ሕዝብ አለው የሚባል ቦታ አይደለም የብቻው። የመራጮች ምዝገባን በፍጥነት ለማድረግ የተመራጮች ምዝገባን በፍጥነት ለማድረግ መሞከር እንችላለን። ከሌሎች ሂደቶች ጋር ኢንተግሬት ለማድረግ መሞከር እንችላለን እና የምርጫ ቀኑ ላይ ከቻፍ አድርጎ አንድ ላይ የሚመርጥበት ሁኔታ እንዲፈጠር መስራት እንችላለን ብለን እናምናለን። ስለዚህ ከዛ የተነሳ ኮንቲኒየስሊ ሁኔታዎችን አሰስ እያደረግን የምንቆይበት ሁኔታ ነው ያለው። አሁን ግን ባለንበት ደረጃ በዚህ ካሌንደር መሰረት የምርጫ ክልል ቢሮዎቻችንን ታህሳስ 16 ከጥር 16 እንከፍታለን ስንል የዛሬ ሳምንት ሄደን መቀሌ ላይ የምርጫ ክልል ቢሮ ለመክፈት እንሞክራለን ማለት አይደለም። ስለዚህ የትግራይ ጉዳይ ለጊዜው ሰስፔንድ ተደርጎ ይቆያል። ቦርዱ ባሰራጨው ሰነድ እንደተመለከተውም በክልሉ የታወጀው የአስቸኳይ ጊዜ አዋጅ ለምርጫ በሚስማማ መልኩ መመቻቸቱ ሲረጋገጥ በክልሉ የሚደረገውን የምርጫ ጊዜ ሰሌዳ ቦርዱ የሚያሳውቅ ይሆናል ይላል። ቦርዱ በዘረጋው በዚህ የምክክር መድረክ ተፎካካሪ ፓርቲዎች በገዢው ፓርቲና በመንግሥት ላይ ያላቸውን ቅሬታ አሰምተዋል። ከእነዚህም አንዱ የኦሮሞ ፌዴራላዊ ኮንግረስ ተወካይ አቶ ጥሩነህ ገምታ ፓርቲያቸው አሁን እየተፈጸመበት ነው ከሚሉት አኳያ በምርጫው ለመሳተፍ እጅግ እንደሚቸገር አስረድተዋል። ኦፌኮን በሚመለከት ላነሳው የሚፈልገው ነገር ብኖር የኦፌኮ ጽህፈት ቤቶች ተዘግቷል። ፍርድ ቤት በነፃ የለቀቃቸው የኦፌኮ ጽህፈት ቤት ኃላፊዎች፣ ፖሊሶችና ካቢኔዎችና ካድሬዎች አስረዋቸው ነው ያሉት። አሁንም ቢሆን እባካችሁ እንዴት አድርገን ምርጫ ውስጥ የሚሳተፍ ምርጫው ሰላማዊ እንዲሆን ተአማሚ እንዲሆን ፍትሃዊ እንዲሆን ሁሉም እንዲያምንበት እንፈልጋለን እንዲሆን እንፈልጋለን። ስለዚህ የኦፌኮ ጽህፈት ቤቶችና አባላት ታስረው ባሉበት ቦታ ምናልባት አባላት ታስረዋል በሚባልበት ጊዜ ስለ አቶ በቀለ ገርባ ስለ አቶ ጃዋር መሐመድ ስለ አቶ ደጀነ የጣፋ ብቻ አይደለም እያነሳው ያለሁት። በወረዳና በዞን ደረጃ ያሉት የሚገኙት ቢሮዎቻችን ተዘግተዋል። አባሎቻችን ታስረዋል። ሌሎቹ ደግሞ አካባቢውን ለቆ ሸሽተዋል። ስለዚህ እነዚህ ነገሮች እያሉ እንዴት አድርገን መጫወት ላይ ለመሳተፍ ችግር ይገጥመናል እያለ ኡ እያልን ነውና ይህንን አቤቱታችን ብትሰሙ ልንደስለናል። ለዚህና ለመሳሰሉት ቅሬታዎች ገዢውን ፓርቲ ብልጽግናን ወክለው በመድረኩ የተገኙት አቶ ዛዲግ አብርሃ የሰጡት ምላሽ በከፊል ይህን ነበረ። የተለያዩ ስሞታዎች እየቀረቡ ነው፣ እናረጋግጣለን። አንዳንዶቹ አንፋውንድድ ናቸው፣ የተጋነኑ ናቸው። በተለያየ መንገድ አረጋግጠናል ግን አሁንም ጄኒውሊ አትፌስ ባሉ እናያቸዋለን። እነዚህን ትኖች ማጣጣር አንፈልግም ማንም ፓርቲያችን አባል በምርጫ ቦርድ የወጣውን ስነ ምግባር ደንብ በፓርላማ የወጡት አዋጆችን ጥሶ ከተገኘ አብረን እናርማቸዋለን። አቅም ገድቦን ካልሆነ በስተቀረ በፍላጎት እጦት ምክንያት የማናርመው ስህተት ሊኖር አይችልም። መቶ ፐርሰንት ማረጋገጥ እንፈልጋለን። እድልም እንዳለፉት እንደባከኑት እድሎች ከንፈራችንን እየመጠጥን በሀዘን የምናስታውሰው እድል እንዲሆን አንፈልግም። በእኛ በኩል ለእውነተኛ ዴሞክራሲ ኮሚትመንት አለ። ይሄ ምርጫ ተፈትነን በእውነተኛ ኮምፒቲቲቭ ዴሞክራሲ አልፈን ከተቻለ የምናሸንፍበት ካልሆነም በጸጋ ውጤቱ የምንቀበልበት እንዲሆን ከምር እንፈልጋለን። በመጨረሻም የቦርዱ ሰብሳቢ ወይዘሪት ብርቱካን ሚደቅሳ ገዢው ፓርቲ የገባውን ቃል በታማኝነት እንዲፈጽም አሳስበው፣ አንዳንድ ተፎካካሪ ፓርቲዎች ምርጫው እንዲተላለፍ ያቀረቡት ሀሳብ ተቀባይነት እንደሌለው አስገንዝበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መተከል ዞን ቡለን ወረዳ በኩጅ ቀበሌ በጸረ ሰላም ኃይሎች በተከፈተ ጥቃት ከቤት ንብረታቸው ተፈናቅለው በወረዳይት ውስጥ ለሚገኙ ዜጎች አስቸኳይ ምግብና የመጠለያ ድጋፍ በማድረግ ወገኖቻችንን እንታደግ ሲሉ የቡለን ወረዳ አስተዳዳሪ ጥሪ ያቀረቡ፣ ተፈናቃዮቹም በከፋ ችግር ውስጥ እንደሚገኙ ነው የተናገሩት። በተያያዘ ሌላ ዜና በመተከል ዞን ድባጤ ወረዳ ሴረን ቀበሌ ዛሬ የጉሙዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ደህንነት ግንባታ ቢሮ አስታውቋል። የደረሰውን ጉዳት በተመለከተም ገና እየተጣራ መሆኑን ያመለከተው ሴር ምስጋናው ዝርዝሩን ይዛለች። በመተከል ዞን ድባጤ ወረዳ ሲረን ቀበሌ ዛሬ የጉምዝ ታጣቂዎች በንጹሐን ዜጎች ላይ ጥቃት መፈጸማቸውን የክልሉ ሰላምና ደህንነት ግንባታ ቢሮ ኃላፊ አቶ ጋሹ ዱጋዝ ገልጸዋል። እስካሁንም የደረሰውን ጉዳት በውል ማወቅ አልተቻለም ብለዋል። መረጃው ደርሶናል ያው እንግዲህ ለማረጋገጥ በቦታው ኃይል ልከናል። ሰላም ኃይል ወደዛ ገብተዋል። ድምፅ መሳሪያም ሰምተናል፣ የሚል ነገር ሲደርሰን ነው እኛ እንግዲህ ወደ ቦታው ጨጠ ኃይል ያጓጓዝ ነው ትንሽ ያው እንግዲህ በረሃ ማንገድ ተሽከርካሪ የማያስገባ ስለሆነ በእግር ነው የሚጓዘው። ያም ሌላ ችግርም እንዳይከፍት ግዲ አስሳ እየተደረገ ነው ጥንቃቄ በተሞላበት ደ ከሀይሉ የሚንቀሳቅሱ ዝም ብሎ ዙ ብሎ ስለማይገቡ ያለው ነገር ወደ ቦታው ሲደርሱ ሪፖርት በኋላ ለእኛ ሲያደርሱ እኛም እንግዲህ የደረሰውን የጉዳት መጠን ካለ ይህን ያክል ጉዳት መጠን ደርሰ እንግዲህ እንግዲህ ተኩስ ካለ ጉዳት መጠን ይጠፋል ብለን አናስበው እስካሁን ግን በኛ የደረሰ በእጃችን የገባ ነገር የለም። ተኩስ እንዳለ ና ያው ችግር ተደዳሹም ቃጥሎ የሚባል ነገርም አለ ስንት ቤት ተቃቀለ ሰው ላይ ህይወት ላይ ጉዳት ደርሷል የሚለው ነገር በኋላ በእንዲህ እንዳለ ከትላንት በስቲያ በቤንሻንጉል ጉሙዝ ክልል መተከል ዞን ቡለን ወረዳ በኩጂ ቀበሌ ቤት ንብረታቸውን ጥለው ነፍሳቸውን ብቻ ለማትረፍ ቡለን ወረዳ ለገቡ ዜጎች አስቸኳይ ድጋፍ እንዲደረግላቸው የወረዳው አስተዳዳሪ አቶ ግዛቱ ነሲ ጥሪ ያቀረቡ በቡለን ወረዳ ከ35 ሺ በላይ ተፈናቃይ አሁን እንዳለ የገለጹት አቶ ግዛቱ እስካሁን ከመንግስትም ሆነ ከረጅ ድርጅቶች የተላከ ምንም የምግብ ድጋፍ የለም፣ ችግሩም ከመንግስት አቅም በላይ በመሆኑ የሁሉንም ርብርብ ይጠይቃል ብለዋል። ተፈናቃይ ከልክ በላይ ማዕከሉ ላይ በዝቶ ሕጻናትን፣ ሴቶችን፣ ወጣቶችን አቅመ ደካሞችን ለመለየትም የተቸገርንበት ሁኔታ ነው ያለው። ኮሚቴ አቋቁመን አንዳንድ ስራዎችን ብንሰራም እንኳ አጥጋቢ ያልሆነ እና የተለያዩ ቀበሌዎች ላይ የተፈናቀሉ ማህበረሰብ ክፍሎች ሰላም ፈላጊ ማህበረሰብ ክፍል ለማከል ላይ ነው አሁን ማህበረሰቡ ከዚህ በፊት ሀብት ንብረት አፍርቶ ርስ አስቀምጦ አንድ ሄክታር ላይ ሰማንያ ኩንታል እና ተገበ ላይ በቆሎ ምርት ማግኘት የሚችልበት ምርቱ ነው ጥለው የወጣ አውድማ ላይ ጥለው እየወጣ አለ። አጨዳ ላይ ጥለው እየወጣ አለ። ገና ያልተሰበሰበ ያለ ተሰብስቦም እየተቃጠለ ያለ ክምር አለ። ከየት ሀብት ንብረቱ ነው እያዳ አለ። ይህንን የኢትዮጵያ ህዝብ ነው። የኢትዮጵያ ወገን ነው። ከየትም የመጣ አይደለም። ምናልባት በቤኒሻንጉል ውስጥ ያለው ህዝብ የኢትዮጵያ ወገን ነው። ከየትኛው ማህበረሰቡ ጋር አብሮ መኖር የሚችል የትኛውም ኢትዮጵያ ክፍል ውስጥም ብንሄድ ማግኘት የምንችል ብሄር ብሄረሰብ ነው ያለው እና የሚመለከተው የመንግስት የድርጅት፣ ሌሎች መንግስታዊ ያልሆኑ አካላት፣ ሰብአዊ መብት ኮሚሽን፣ ሌሎችም ሚመለከታቸው ይመለከተኛል፣ እኔንም ይመለከተኛል ብሎ መቆርቆር የሚችል አካል ከውስጥም ከውጭም ሀገርም ቢሆን አስፈላጊውን ድጋፍ እያደረጉልን ጥሩ ነው የሚል ሀሳብ ነው ያለኝ በመንግስት ብቻ የሚፈታ እንዳልሆነ እና ተፈናቀውን የሁላችንም ተረባርበን መፍታት የሚገባ ነገር ፈተን አሁን ላይ ያለውን ኬ ትውልድ ለነገም ሲን ሀገር የሚረከብ እስከሆነ ድረስ ከችግር ከራብ መታደግ ብንችል የሚል ሀሳብን ያለ። በጦርነት የሞቱ አሉ። በራብም ገና ከዚህ በኋላ የኛ ህዝብ በራብ ሊያልቅ ይችላል የሚል የራሴ ስጋት አሉ። ያነጋገርናቸው ተፈናቃዮችም በከፋ ችግር ውስጥ እንዳሉ ነው የተናገሩት። ቤታችን ተቃጥሎብን ሌሊት ጠመንጃ እንደሰማን በእግራችን ሩጥን። አባትን የለንም። እናቴና አምስት ልጆቻችን ይዘን ጫካ ነበር ያገርነን። አስተዳደሩ ጋር ሄደን አስተዳደር የለም የተባለ። ከዛ እነሱንም አጣን። እስካሁን ድረስ ባዶ እግር ነው ያለን። መቀየራ ልብስ የለንም። ሰው ፊት ለመውጣትም ሰጥተናል። በጣም ተሰቃይተናል እና መስተ ቢኖር ያው እርዱን ብለን ነው። አሁን የት ነው ያለሹ ቡለን ሰው በጣም ብዙ ነው። ማት ነው አይዳረስም። ያው ለማመለል የሚራራ ሰው ኑና ቡና ጠጡ ሲል አብረን እንጠጣለን። አንዳንዶቹ ደግሞ ምግብን ከቤት የሚራሩ ሰዎች እየሰጡ ነው እንጂ ከዛ ምንም የለም። ህዝብ ብዙ ነው በቃ አይዳረስም ጌታቸው በላይ ነው የሚባል ዶ ሜዳ ላይ ነው በቃ ፀሐይ እየፈጀን ነው ፀሐይ ላይ ነው ያለን ህዝቡ እንዳለ በቃ አልቋል ፀሐይ ላይ ነው ያለ ህዝቡ ከአቅም በላይ በዛ ያለ ነው በቃ እህሉም አልወጣለንማ። ኃይላችን እዛው ሜዳ ላይ ስለቀራ ግማሹም እየተቃጠለ ነው ግማሹም ከማታም ዙሪያ በቃ እንደው እነዚህ እያቃጠሉብን ስለሆነ ይል የለም የት አምጥቶ ነው የሚሰጡ ለኛ ምግብ እያያገኙ የለም አያገኙም የት አምጥቶ ነው ምግብ የሚያገኙ። የቤኒሻንጉል ጉሙዝ ክልል አደጋ ስጋት ኮሚሽን ኮሚሽነር አቶ ታረቀኝ ታሲሳ ለተፈናቃዮቹ ከመተከል ዞን ካለው ክምችት እንዲሰረጭ ጥረት እየተደረገ ነው፣ ግን በቂ አይደለም። ተጨማሪ እንደሚያስፈልግ ለፌዴራል አደጋ ስጋት ስራ አመራር ኮሚሽን አሳውቀናል፣ እየተጠባበቅንም ነው ብለዋል። ባለፈው ወደ ሰባት ሺህ የሚሆኑ ተፈናቅለው ነበረ። ከሰሞኑ ውጭ ማለት ነው ለእነሱ ድጋፍ ጠይቀን ያው ከፌዴራል ነው መጀመሪያ ክልሉ አድርጎላቸው ነበረ የምንችለውን ድጋፍ ከዛ በኋላ ወደ ፌዴራል ጠይቆላቸው የፌዴራል መንግስት ለነዛ ለመጀመሪያዎቹ ኦልሬዲ ሊኮ አሁን ቻግኒ ነው ያለው። ዛሬ ለማሳጀር እየተደዋወልን ነው የነበረው አሁን በብዛት ከተፈናቀሉ በኋላም ለሌሎች ወረዳዎች የመጡትን ጉባ የሚባል ቦታ አለ ወደ ሁለት ተሳቢ ወደዛ እንዲገባ ሌሎችም አሁን ሰባት መኪና ሙሉ ወደዛ እንዲሄድ ነው እንቅስቃሴ ላይ ያለ ነው። አሁን ደግሞ ቁጥሩ በጣም ከፍ እያለ ስለሆነ ተጨማሪውን ለፌዴራል መንግስት ጠይቀን እሱ ጋር እየሰራን ነው ያለ ነው እና አሁን ለተፈናቃዮች መቼ ይደርሳል አሁን ቻግኒ ያለውን መከላከያ ውስጥ ምል ጊዜ ስለሆኑ እንጂ እዛ ያሉት አሳጅቦ ወይ እዛ ያሉት አሳጅቦ ዛሬ ማምሻ ካላስገቡላቸው ነገ ጠዋት ይገባል የሚል ግምት ነው ኦልሬዲ ዱቄት ነው ተጭኖ የመጣ ሰባት መኪና አምስቱ ቻግኒ ይቆማል ሁለቱ ግልገል በለስ ላይ ናቸው ስለዚህ ዛሬ ማምሻውን ካልገባ ነገ ጠዋት ይገባል የሚል ግምት ነው ያለ የፌዴራል አደጋ ስጋት ስራ አመራር ኮሚሽንን ለማግኘት ያደረግኩት ጥረት ለዛሬም አልተሳካም። ከትናንት በስቲያ በቡለን ወረዳ በኩጂ ቀበሌ በታጣቂዎች የተገደሉ ከሁለት መቶ በላይ የሚሆኑ ንጹሐን ዜጎች የወል ቀብር መፈጸሙን በትላንትናው ዕለት በቦታው የነበሩ የአይንማኝ ማረጋገጣቸው ይታወሳል። ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። አስቴር ምስጋናውን አሁን ለዘገባው አመሰግናለሁ። አድማጮች ወደ ተከታዩ ርዕስ እንሻገር። ወደ አዲስ አበባ ይመልሰናል። በነ ኮሎኔል መንግስቱ ኃይለማርያም መዝገብ የተፈረደባቸው ሁለት የቀድሞ ከፍተኛ የደርግ ባለስልጣናት በአመክሮ እንዲለቀቁ የተወሰነው የአገሪቱን ህጎች ተንተርሶና በዳኞች የተሰጠውን ትርጓሚ መሰረት በማድረግ ነው ሲል የኢትዮጵያ ጠቅላይ አቃቤ ህግ አስታወቀ። የውሳኔው መነሻ የሞት ፍርድ ተፈርዶባቸው ከነበረው ከነኚሁ ባለስልጣናት የቀረበው አቤቱታ መሆኑን የፌዴራል ምክትል አቃቤ ህግ ፈቃዱ ጸጋ ለአሜሪካ ድምፅ ተናግረዋል። በተመሳሳይም የሞት ፍርድ የተፈረደባቸው የቀድሞ የኢትዮጵያ መሪ ኮሎኔል መንግስቱ ኃይለማርያም ግን እስካሁን ያቀረቡት አቤቱታ እንደሌለ ምክትል ጠቅላይ አቃቤ ህጉ ጠቁመዋል። በአመክሮ እንዲለቀቁ የተወሰነላቸው የቀድሞ የደርግ ባለስልጣናት ለሰላሳ ዓመታት በአዲስ አበባው የጣሊያን ኤምባሲ የቆዩት ሻለቃ ብርሃኑ ባየህና ሻለቃ አዲስ ተድላ ናቸው። እስክንድር ፍሬው ተከታዩን አድርሶናል። ከ1983 ጀምሮ በአዲስ አበባው የጣሊያን ኤምባሲ የቆዩት የቀድሞዎቹ ከፍተኛ የደርግ መንግስት ባለስልጣናት ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ ጉዳይ እልባት ያገኘው ሰሞኑን ነው። የኢትዮጵያ ፌዴራል ምክትል ጠቅላይ አቃቤ ህግ አቶ ፈቃዱ ጸጋ ለአሜሪካ ድምጽ እንዳሉት የሁለቱ ባለስልጣናት ጉዳይ እየታየውና መቋጫ የሚያገኘው ያቀረቡትን አቤቱታ መነሻ በማድረግ ነው። የቆዩበትን ሁኔታ በጣም ሆንፋ እንደሆነ የቆዩት ብሎ በደንብ ኦልሞስት አስሮ ወደ ቆይት ብሎ ገልጸው መንግስት ትብብር ቢያደርግላቸው ልበት ቢሰጣቸው ብሎ ጠይቀዋል። ጥያቄው ከዛ ነው መነሻው በእኛ አነሳሽነቱ ወደ 15 ዓመታት ከፈጀ የፍርድ ሂደት በኋላ ነበር ሰሞኑን አመክሮ የተፈቀደላቸውን ጨምሮ የተለያዩ የደርግ ባለስልጣናት በሞት እንዲቀጡ የፌዴራል ከፍተኛ ፍርድ ቤት የወሰነው። በኋላም በ2004 ዓ ም የሞት ፍርዱ ወደ እድሜ ልክ መቀየሩ፣ በዚሁ ዓመት መስከረም ወር ደግሞ አብዛኛዎቹ በአመክሮ መፈታታቸውም ይታወሳል። በ1983 ዓ ም ኢህአዴግ አዲስ አበባን እንደተቆጣጠረ ጥገኝነት ጠይቀው ወደ ጣሊያን ኤምባሲ የገቡት ባለስልጣናት ጉዳይ ግን እስከዛሬም በንጥልጥል ነው የቆየው። አንዳንዶቹም በዚያው እንዳሉ ህይወታቸው አልፏል እስካሁን ኤምባሲው የቆዩት የሻለቃ ብርሃኑ ባይህና የሻለቃ አዲስ ተድላ ጉዳይ ግን ባቀረቡት ጥያቄ መሰረት መታየቱን የኢትዮጵያ ምክትል ፌዴራል ጠቅላይ አቃቤ ሕግ አቶ ፈቃዱ ጸጋ ለአሜሪካ ድምፅ አብራርተዋል። ሂደቱ እልባት ያገኘውም ለፕሬዝዳንት ሳህለወርቅ ዘውዴ ከቀረበውና የሞት ቅጣቱን ወደ እድሜ ልክ ስራት ከቀየረው ውሳኔ በመነሳት መሆኑን የጠቀሱት በሌሉበት የሞት ፍርዱ የተፈረደባቸው የሞት ፍርዱ ወደ እድሜ ልክ ስራት እንዲቀየር ፕሬዝዳንቷ አድርገዋል። የህገ መንግስቱ አንቀጽ ሀያ ስምንት በሰብአዊነት ላይ እነሱም እንደ ሰው የዘር ማጥፋት፣ ሰውን ያለ ፍርድ መግደል፣ ኢሰብአዊ የሆነ ድብደባ፣ ሰውን አስገድዶ መሰወር የመሳሰሉ ወንጀሎች ይቅርታና ምህረት በማንኛውም መንግስት አስፈጻሚም ሆነ የማንኛውም መንግስት አካል እንደማይሰጥ የክስ ጊዜያቸውን በይርጋ እንደማይታገድ ይደነግግና ንኡስ ቁጥር ሁለት ላይ ነገር ግን በዚህ ወንጀል ተከሶ ጥፋተኛ ተብሎ የሞት ቅጣት የተፈረደበት ሰው ወደ እድሜ ልክ እስራት በርእሰ ብሄሩ ሊቀየርለት እንደሚችል ያስቀምጣል። በዚህ መሰረት ርእሰ ብሄሯ ጥያቄው ቀርቦላቸው ወደ እድሜ ልክ እስራት ቀይረዋል። እድሜ ልክ እስራት ደግሞ በወንጀል ህጋችን አንቀጽ ሁለት መቶ ሁለት መሰረት ሀያ አመት ያህል ከታሰረ በኋላ በእድሜ ልክ እስራት የተፈረደበት ሰው አመክሮ ሊያገኝ እንደሚችል አስቀምጧል። ህገ መንግስቱ በሰብዓዊነት ላይ የሚሰጠው ፍርድ ያስቀምጠውን አመክሮ መስጠትን የከለከለ ስላልሆነ አመክሮ አግኝተዋል፣ እነዚህ ሰዎች ማለት ነው። ሊያጠያይቅ የሚችለው ብቸኛ ነገር የሁለቱ ባለስልጣናት በማረሚያ ቤት አለመቆየት መሆኑን የገለጹት አቶ ፈቃዱ ይህ ሁኔታ እንዴት እንደታየም አብራርተዋል። ያው ማረሚያ ቤት አልታሰሩም የሚሉ ጥያቄዎች ሌሎች ሰዎች ሊኖሩ ይችላሉ ነገር ግን ስርዓት ማለት ነጻነት መነፈግ ነው። የሚያርም የሚያንስ ኦፍኮርስ በመንግስታዊ ተቋም አለ። ምንም ጥያቄ የለውም። ግን እነዚህ ሰዎች በሁሉም ነገር እንደው መካኒካ የሄደ ህግን በጣም አለቀ ፈተህ ልተርጉም ካላልከ በስተቀር ነጻነት ተነፍጎ የቆዩ ሰዎቻቸው እንደልባቸው የማያገኙ የነበሩ ሰዎች ናቸው። ህክምና እንኳን ወጥቶ በሪፈር እንኳን ወጥቶ የማይታከሙ ሰዎች ናቸው የነበሩ። ስለዚህ ይሄ ታይቷል። ከዛ ውጪ ሰማንያዎቹ የገቡ ሰዎች ናቸው። ከዚህ በኋላ ምናልባት አስከሬናቸው ተንባስ ይውጣ የምትል ካልሆነና በጣም ኢሰባዊ መሆን ካልተፈለገ በስተቀር እነዚህ ሰዎች መቆየት የሚጠቅሙም ነገር የለውም ከሂማኒቴሪያን አስፔክቱ ማንሳት፣ ይሄ ሁሉ ሪዝን አድርጎ ፍርድ ቤቱ በነጻነት እንዲለቀቁ ወስኗል ና በአጠቃላይ ያው የህግ ስርዓታችንን የተከተለ ነገር እንዲሆን ለማድረግ ትሞክሯል። አስቸጋሪ ነገር የነበረው በዚህ ውስጥ ጋፉን የሚሞላ ህግ አልነበረንም፣ ጋፉን የሚሞላ ፕራክቲስም አልነበረንም። አዲስ ነው። የትኛውን ክፍተት ማረሚያ ቤት ያልገቡና ባስ የቆዩ ሰዎች እንደ ታሰሩ ይቆጠር አይቆጠርም የሚለው ክሊርሊ ዳኞች እንዲተረጉሙ ከማስደረጉ ውጭ ህግ የለም፣ አስቀድሞ ልምድም አልነበረንም። አዲስ ነው የገጠመን ነገር ግን ፍርድ ቤቱ ይህን ትርጉሙ አዎንታዊ ትርጉም ሰጥቶት ማረሚያ ቤቱም ደግሞ አልቃወም በመክሮ ቢወጡ የሚል ሀሳብ ስለሰጠ እንዲወጡ ተደርጓል። አንዳንዶች አቶ ፈቃዱ የኮሎኔል መንግስቱ ኃይለ ማርያም ጉዳይስ እያሉ ይጠይቃሉ። እሳቸውም እንግዲህ በዚሁ መዝገብ ላይ ስለሚገኙ ምን ላይ ነው ያለው ይላሉ። በህግ አግባብ በእሳቸው በኩል አቤቱታ አቅርቦ አስተያየት መስጠት አይቻልም ብለን የሙያ ስራ ስለሚሆን አሁን ይህ የፖለቲካል ኦፒኒየን ይሆናል ከሙያ ያንፍና መጀመሪያ ራሳቸው አቤቱታ አቅርቦ ህዳችን ምን ይላል አጠንተ የሌሎች ዞኖችን ፕራክቲስ አይተህ የሚቀርበው ጥያቄ ምንድን ነው? ያው እንደምታውቀው በሌሉበት ነው የተፈረደባቸው። ከሀገር ውጭ ነው ያሉት። ምንድን ነው መጥሮ ጥያቄ የሚያቀርቡት? የመጥፎር ሊቀያልኝ ነው። ሌላ ምንድን ነው የሚነገር? ብዙ ነገር ስለሚኖረው የህግ ትንታኔ ይፈልጋል እራሱ እና እኔ ዛሬው ግን የሆነ ነገር ብለህ ከህግ ሰው ከአንድ ባለሙያ አስተያየት የበለጠ የፖለቲካ ሰው አስተያየት ሊሆንና አይጠቅምም። የሁለቱ ግን ከፍተኛ የደርግ ባለስልጣናት ከእነሱ ነበር ጥያቄ መጣው ማለት ነው ሲታይ ጉዳያቸው። ሻለቃ ብርሃኑ ባይህና ሻለቃ አዲስ ተድላ በ17 ዓመቱ የደርግ ዘመን በተለያዩ ከፍተኛ ኃላፊነቶች ካገለገሉ ባለስልጣናት መካከል ናቸው። ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ አድማጮች። አሁን በተከታዩ መጽሔት ርዕስ ደግሞ ወደ ሱዳን እንሻገራለን። ሱዳን በአሁኑ ወቅት ከ ሃምሳ ሺህ በላይ ከትግራይ ክልል የተፈናቀሉ ኢትዮጵያውያን ስደተኞችን በማስተናገድ ላይ ትገኛለች። የኢትዮጵያ መንግስት ቀደም ሲል በትግራይ ክልል ሲካሄድ የነበረው ጦርነት ማብቃቱን ቢያስታውቅም በሱዳን የሚገኙ ስደተኞች ግን ወደ ሀገራቸው ለመመለስ የሚያበቃ በቂ ሰላም እንደሌለ እየተናገሩ ነው። የአሜሪካ ድምጿ ነባ ሙሄዲን ከሱዳን ሀሻባ ካምፕ ያጠናቀረችውን ዘገባ የደን ገረመው እንደሚከተለው ታቀርበዋለች። ከጥቅምት ወር ማገባደጃ ጀምሮ ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ወደ ሱዳን ተሰደዋል። የሱዳን ባለስልጣናትም ስደተኞችን በሁለት መጠለያ ጣቢያዎች ውስጥ እያሳረፉ ሲሆን ተጨማሪ የስደተኛ ጣቢያዎችን ለመገንባት እያቀዱ ነው። እጅግ ብዙ ዓለም አቀፍና ሀገር በቀል ግብረሰናይ ተቋማት ለስደተኞቹ እንደ ውሃና ምግብ የመሳሰሉ መሰረታዊ አቅርቦቶችን እያቀበሉ ይገኛሉ። አንዳንዶቹ ስደተኞች ለድንበሩ ቅርብ በሆኑት በሀሻባ ና በሐምዳይት ሰፈሮች ውስጥ ከዘመዶቻቸው እንዲሁም ከሱዳናውያኑ ጋር እየኖሩ ነው። ነገር ግን የሱዳን ባለስልጣናት ስደተኞቹ ከድንበር ራቅ ወዳለውና የተሻለ ደህንነት ወዳለበት ኡምራኩባ መጠለያ ካምፕ እንዲጓዙ እየጣሩ ነው። የአሻባ የስደተኞች መጠለያ ካምፕ ዳይሬክተር ራሺድ አልዳው ስደተኞቹ እዚህ በመሆናቸው ደህንነት ቢሰማቸውም የሚሻለው ግን ወደ ሌሎች ከድንበር ራቅ ወዳሉ ጣቢያዎች መጓዙ ነው ይላሉ። ስደተኞቹ እዚህ በመሆናቸው ደህንነት ይሰማቸዋል። መቆየት የሚሹትም እዚሁ ነው። ከጸጥታ አኳያ ካየነው ይሄ አካባቢ ለድንበር በጣም ቅርብ ነው። ነገር ግን በአካባቢ ውጥረት በመንገሱ የሱዳን መንግስትም በድንበር አካባቢ እንዲቆዩ አይፈቅድም። ጠቅላይ ሚኒስትር አብይ አህመድ ጦርነቱ እንዳበቃ በመግለጽ ስደተኞቹ ወደ ሀገራቸው መመለስ እንደሚችሉ አስታውቀዋል። ነገር ግን ስደተኞቹ ጊዜው ገና ነው ይላሉ። ሐሜናት ድብሪ ሳዮ ከትግራይ ክልል የመጣች ስደተኛ ናት። ስለዚህ ሰላም ታሃሊው እኔ ወደ ሀገሬ የምመለሰው ነገሮች ሰላም ሲሆኑ ነው። ሰላም ከሌለ ግን ከልጆቼ ጋር እዚሁ ነው መሆነው አይመለስም። ስለዚህ ሰላም አይንመለስም። አሉል ገብረ ህይወትና ቤተሰቡ ጦርነቱ አሁንም ድረስ እንዳላበቃ በመግለጽ እንደማይመለሱ ይናገራሉ። ሳማን በቅርቡ አንመለስም። ቤተሰቦቻችን ጋር ደውለን ነበር። እነሱ እንደሚሉት የትግራይ ተወላጆችን እየለዩ መምታት አሁንም አለ። አብይ አህመድ ሰላም እስካላወረደ አንመለስም። እሱ ስልጣን ላይ ካለ በጭራሽ አንመለስም። ሃይላይ ተኪ ግጭቱ ሲፈጠር ከሁመራ ከተማ ሁለት ሴት ልጆቹን ይዞ የተሰደደ ሲሆን የኢትዮጵያ መንግስት ከስልጣን ያባረረው የህወሀት ደጋፊ እንደሆነም ይገልጻል። አብይ አህመድ ሎፊ መንርጃ አብይ አህመድ አገሪቷን እስከመራ ድረስ በፍጹም ወደ ኢትዮጵያ አንመለስም። እኛ ምርጫ አሸንፎ ስልጣን ላይ የወጣ የትግራይ አመራር አለን። እሱ የእኛ መንግስት አይደለም። በተያያዘ ኢትዮጵያና ሱዳን በዚህ ሳምንት ከትግራይ ክልል ጋር የሚያዋስነውን ጨምሮ በድንበር ጉዳዮች ላይ ውይይት ጀምረዋል። ለነባር ሙሄድን ዘገባ ኤደን ገረመው ከዋሽንግተን ዲሲ። አድማጮች ተከታዩ የመጽሔት ርዕስ ደግሞ የእንግሊዝን ከአውሮፓ ህብረት ለመውጣት የያዙትን ድርድር ይመለከታል። እንግሊዝ ከአውሮፓ ህብረት ተጠናቃ የምትወጣበት የመጨረሻው ቀነ ገደብ ከመጠናቀቁ በፊት ብሪታንያና የአውሮፓ ህብረት ባለፈው ሐሙስ ነጻ የንግድ ልውውጥ ለማድረግ ተስማምተዋል። ይሁን እንጂ ስምምነቱ ገና ያልጸደቀ ሲሆን ምናልባትም ያልተጠበቁ ክስተቶች ወደፊት ሊከሰቱ ይችላል የሚል ግምት አሳድረዋል። የአሜሪካ ድምፁ ዘጋቢ ሄንሪ ሪጅዌል ከለንደን ያጠናቀረውን ዘገባ ዝርዝር ደረጀ ደስታ ያቀርበዋል። እንግሊዝ በ2016 የአውሮፓን ህብረት ጥላ ለመውጣት ህዝበ ውሳኔ ከማካሄዷ በፊት ለአራት ዓመታት ተኩል ሶስት ጠቅላይ ሚኒስትሮችና ሁለት ጠቅላላ ምርጫዎች ተካሂደዋል። የእንግሊዝ ጠቅልሎ መውጣት ከትላንት ሐሙስ ጀምሮ ተፈጽመዋል። ሁለቱም ወገኖች የ900 ቢሊዮን ዶላር የንግድ ስምምነት ለማካሄድ ተስማምተዋል። የእንግሊዙ ጠቅላይ ሚኒስትር ቦሪስ ጆንሰን እንዲህ ብለዋል። እጅግ ትልቅ የሆነ ነፃ የንግድ ቀጠና ይኖራል። በዚህም ውስጥ አባል የምንሆንበት እና በተመሳሳይ ጊዜም እንደ ዩናይትድ ኪንግደምም ሆነ የራሳችንን ነፃ የንግድ ስምምነቶች ማድረግ የምንችልበት ይሆናል። የአውሮፓ ህብረት ኮሚሽን ፕሬዝደንት ኡርሱላ ቮን ሌንም እንዲህ ብለዋል። ከጥንካሬያችን በመነሳት እስከዛሬ ከነበረ ሁሉ የተሻለና ሁሉን አቀፍ ከሆነ ስምምነት ላይ ደርሰናል። ይህ ስምምነት ታሪክን ይጽፋል። የስምምነቱ ሰነድ ከሁለት ሺህ ገጾች በላይ ወስዷል። በሚቀጥሉት ቀናት ደግሞ ዝርዝር ጉዳዮች እየታዩ በሚመጡበት ወቅት ብዙ ክርክሮች እንደሚኖሩ ይጠበቃል። እንግሊዝ በሚገኘው ኪንግስ ኮሌጅ የእንግሊዝ በአውሮፓ ፕሮግራም ለውጥ ዲሬክተር፣ አናንድ ሜኖን የሚከተለውም ብለዋል። መሰረታዊው ነገር ይህ ስምምነት የንግድ ልውውጡን ከባድ ያደርገዋል። በአውሮፓ ህብረትና በእንግሊዝ መካከል ያለውን ንግድ በጣም ዘገምተኛና ውድ ስለሚያደርገው ያ ኢኮኖሚው ላይ ይንጸባረቃል። እርግጥ ነው፣ አዎ፣ የድል ንግግር ነው። ቦሪስ ጆንሰን ጠቅላይ ሚኒስትር ሆነው የተመረጡት የእንግሊዝን ከአውሮፓ ህብረት መውጣት ለመፈጸም ነው። ስለዚህ አሁን በእርግጠኝነት ያንን አድርገዋል። እንግሊዝ ወጥታለች። በኮሮና ቫይረስ ወረርሽኝ በተዘጋጋችው ለንደን ይህ ዜና መሰማቱ እፎይታን አስገኝቷል። የለንደን ነዋሪ ለቴ መክሊን እንዲህ ይላሉ። እንደሚመስለኝ መጥፎ ዓመት ነው የነበረን። ይሄ መልካም ዜና ነው። ምንም ስምምነት አይኖርም ብዬ ሰግቼ ነበር። ሌላኛው የለንደን ነዋሪ ኒኮላስ የል እንዲህ ብለዋል። የአውሮፓ ሕብረትን ትቶ በመውጣት ከተፈጸሙት ከእነዚያ ሁሉ ጉዳቶች አንጻር መቼም ምንም ስምምነት ሳይኖር ከሚቀር ይህ መሆኑ ጥሩ ነው። ከተሰራው ጥፋት ሁሉ ይሄኛውን የተሻለ ጥፋት ያደርገዋል። ለሳምንታት ያህል አሳዎችን የማጥመድ መብት የንግድ ስምምነቱን ሲያጓትተው ቆይቷል። በስምምነቱ መሰረት የአውሮፓ አሳ አጥማጆች በሚቀጥሉት አምስት አመታት አሁን ከሚያጠምዷቸው አሳዎች 25 ከመቶ የሚሆነውን መተው ይኖርባቸዋል። የእንግሊዝ ፓርላማ በፈረንጆቹ ወር መጨረሻ ዲሴምበር 30 ሲሰበሰብ ስምምነቱን በአፋጣኝ ያጸድቋል ተብሎ ይጠበቃል። በብራስልስ ያሉት የአውሮፓ ህብረት አባላት ስምምነቶቹን በጥልቀት ማየት ስለሚፈልጉ መጣደፍ አይፈልጉም። በመሆኑም አሁንም ገና መሰናክሎቹ ያለቁ አይመስሉም። የእንግሊዝ መንግስት የራሱ ግምት እንደሚያሳየው አገሪቱ ከአውሮፓ ህብረት መውጣቷ በሚቀጥለው ዓመት አጠቃላይ ገቢዋ ላይ ሁለት ከመቶ ያህሉን ያሳጣታል። ጠቅላይ ሚኒስትር ጆንሰን እንደሚሉት እንግሊዝ ከአውሮፓ ህብረት ውጪ ሆና ትበለጽጋለች። ይህ መሆኑም ከመጪው አዲሱ አውሮፓውያን አመት ጃንዋሪ አንድ ጀምሮ የሚታይ ይሆናል ተብሏል። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ በ22፣ በ25 ና በ31 ሜትር ባንዶች በአጭር ሞገድ በሃዶ ራዲዮ ኤፍ ኤም 943 እና እንዲሁም በናይል ሳት በአማርኛ ቋንቋ የሚተላለፈውን ስርጭታችንን ነው። አሁን ለዚህ ክፍል ቀዳሚ ወደሆነው ቅንብር ነው የምናልፈው። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 በ22 እና በ25 ሜትር ባንዶች በአጭር ሞገድ በኤፍኤም 94.3 በአሀዱ ራዲዮ እንዲሁም በናይል ሳት በየቀኑ ከምሽቱ ሶስት ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። አስተናጋጃችሁ አህሉ ከበደ ከፕሮግራም አቀናባሪዋ ብርሃን ኃይሉ ከእለቱ ዋና አዘጋጅ ሰለሞን አባትና ከተቀሩም ባልደረቦቻችን ጋር በዚሁ እንሰናብታለን። ነገ አርብ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞቻችን ጋር እንመለሳለን። አሁን የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ። ጥቅምት 24 2013 ዓመተ ምህረት በዳንሻ ከተማ በመከላከያ ሰራዊት አምስተኛው መካናይዝ ካምፕ ላይ ጥቃት ከመፈጸሙ ቀደም ብሎም ከሚሰሩበት የእርሻ ጣቢያዎች በማንነታቸው የተነሳ መባረራቸውና መፈናቀላቸውን የተናገሩት የአማራ ተወላጆች ሰብአዊ ድጋፍ ስለማይደረግላቸው ለቀውስ መጋለጣቸውን ለቪኦኤ ተናግሯል። ዳንሻ ከታሪካዊቷ ጎንደር ከተማ በ105 ኪሎ ሜትር ገደማ የምትገኝ ስትሆን በመንግስት ጁንታ የሚል ስያሜ የተሰጠው የህወሀት ልዩ ኃይል በአገር መከላከያ ሰራዊት ላይ ጥቃት ፈጸመባት የተባለች ከተማ ስትሆን፣ መፈናቀላቸውን የሚገልጡ ዜጎች ደግሞ የተፈናቀሉባቸው የህወሀት እርሻ ጣቢያዎች ከዳንሻ ከተማ በ40 ኪሎ ሜትር ገደማ ይርቃል ነው የተባለው። ወይዘሮ የአለም ወርቅ አዳል ክባቦ ህቤት እርሻ የንብረት ክፍል ሰራተኛ እንደነበሩ ተናግረው ባዶ እጃቸውን መባረራቸውን ተናግሯል። ንብረት አልያዝንም፣ ልብስ አልያዝንም፣ ዝም ብለን ወጣ ወደ በረሃ ማለት ነው። ከበረሃ በሁለት ቀን ህዳር ሁለት ወደዚህ ገባ ወደ ዳንሻ ማለት ነው። ከዳንሻ ቀበሌ የተቀበለን ወደ መፈናቅል ቤት አስገባንም ማለት ነው። ከዛ ስንቀመጥ በቀሎ ዱቄት ተቀበል በቀሎና አንዳንድ ጀሪካ አንድ ድስት አንድ ብረት ድስት ማለት ነው ከዛ በኋላ እያልን ስንኖር አሁን ወደ ቀይ መስቀል አስተላልፍን ስንላቸው አስራ አምስት ኪሎ ለአንድ ሰው ለወር ተሰጣችኋል ያም ኤክስፓየር ዶ አሁን ያለቀ ማለት ነው ተሳስ ሁለት ሺ አስራ ሶስት ያለቀ ተሳስ ሁለት ማለት ያን እየበላን ያለን አሁን ወገን ሲድረስልን ለኛ ማለት ነው ስንት ናቸው በቁጥር በቁጥር ሰማንያ ሶስት ነው በአንድ ነው የምንሰራ ማለት ነው። ንብረት የለንም፣ ልብስ የለንም፣ ምንም ነገር የለም። በቃ ተወርሰን ተጨርሰን ማንም ወርሶ ማንም ይዘርፍባቸው የዘረፈንን ሰው ሳላየንም። እኛ ውጡ መጣዋል ውጊያ ተከፍታል ስንባል ወጣን፣ ወጣን በዛው ቀረን አልተመለስንም። ወደዛ አካባቢ ማለት ነው። ህይወታችን ለማውጣት እኛ ወደ በረሀ ወጣን። ከበረሃ ሁለት ሳምንት ቆየን። ከዛ ወደዚህ መጣን ማለት ነው። በእግራችን ያሁላ በረሀ በቆሎ ቆሎ እየበላን ማለት ነው። ዛሬ አሁን ዳንሻ ነው ያላችሁ። አሁን ዳንሻ ነው ያለ ምንድን ያለው ማጋ ነው ያላችሁ። ዝም ብለን ከአንድ እርዳታ ተቀብለን 15 ኪሎ ለወር ተቀብለና አንዲት ፓስታ ግማሽ የዘይት ሊትር ዘይት 15 ኪሎ በቆሎ ዱቄት ሶስት ኪሎ መኮረኒ ማለት ለአንድ ሰው ለወር ያቺን እየበላን ያለን ዝም ብለን ማለት። የሽሮ መግዣ የለንም፣ የበርበሬ መግዣ የለንም፣ ነሳሙና መግዣ የለንም። በቃ ሁሉ ማለት ከዚህ ካልን ከዚህ ከዚህ ካልንም ከዚህ በቃ ተሰሚነትስ የለንም እኛ ጭራሽ ማለት ነው። ውጡ ተብለን መደላ ተጣልን ያሉት ደግሞ የልጆች እናት የሆኑት ወይዘሮ አልማሱሳይ ናቸው ከእሳቸው ጋርም ስልሳ ሰባት ቋሚ ሰራተኞችና ሌሎች ጊዜያዊ የጉልበት ሰራተኞች መሰደዳቸውን ገልጠዋል። በረሃ ላይ ነው የጣሉ ምንም ነገር አላት ነው ምንም የሚበላ ነገር ህፃን ይዘናል፣ ልጆች አሉ አሁን ልጆች ይዘናል። የበቆሎ ቆሎ አንድ አለ ነብሴ ያለ ዱቄት የሚሰጠን እየጋገር እየበላን እንደዛ እያሉ ወዚ የደረስነ አሁን ደግሞ መንግስት ድረስልን ምንም እርዳታ የሚባለው ነገር ኤክስጋርድ የሆነ እንደዚህ በቆሎ ዱቄት እንደዚህ ትበረቅጠው እንትን አረንጓዴ የሰራ በቃ ትል የሆነ ነገር እና መንግስት ድረስልን ነው። ቀይ መስቀል በቃ እንትን ይድረስልን። ቋሚ ሰራተኛ ነን ነበር፣ ቋሚ ሰራተኛ ነን ይሄ ብራችንም ወጋግን ባንክ ነው ያለ ድርጅቱ እየቆረጠ የሚያስቀምጠው ከኛ ከደሞዛችን ከምናገኘው ከራሳችንና መንግስት የሚያስቀምጥልን ወጋግን ባንክ ነው ያለና እሱም መፍትሄ የለውም። ሀያ ሶስት አመት ሰርችላለሁ በቋሚ ሌሎችም እንደዛው እና መንግስት መፍትሄ ይስጠን። እርሻ ጣቢያ ነበር ሚሰሩ እርሻ ጣቢያ ነው። የማን ነው? እርሻ ነው። እያኔ እያኔ እርሻ ነው። ዝሮ ዝሮ እኛ እየሰራን እየበላን ነበር። በዛን ሰዓት ብንሰደብም፣ ችለን ብንልም ችለን በቃ ለሌት ወዳችን መስራት ስለሆነ እንደዛ እያልን ነበር የምንኖረው። አሁን ግን መፍትሄ ያጣናል። መጀመሪያ ስንመጣ እንክብካቤው አይዟችሁ ደርሰንላችኋል ነበር። አሁን ያ እንክብካቤ የለበት። የምንኖርበት ሽንቲ ቤት ነው በቃ ቆሻሻ መጠረቅ ነው። ውሃ የምንጠጣው የለም ሳሙና ምናምን የለንም። በቃ እንዲች እንዳለ አሁን ይወጣል ነው ችንችን ለነፍስ ያለ የሰጠን ከቤታችሁ ከወጣ ስንት ቀናቸው ወራ አሳልፈናል። ከዚች የደረስ ነው በአንድ ነው ሰባት ቀን በረሃ ቆይተናል። በእግራችን ነው ከዚህ የመጣን። ይሄ ግን ስንመጣ ሲቀበሉን ደስ ብለን ነበር። በቃ በቃ ሀገራችን ገብተናል። የሀገራችን ሰዎች አግኝተናል። ትውልድ ቦታችን እኛም ጎንደር ነው በብዛት በቃ ሀገራችን ሰው አግኝተናል፣ ና ደህና እንግዲህ ተመስገን ብለን ሳለን፣ አሁን ግን የተቀበለነ ሰው ምን መፍት የለውም። ከተፈናቀሉት መካከል አንዱ የሆኑት ወይዘሮ ማሪዬ ታደሴ በማንነታቸው ተለይቶ መፈናቀላቸውና በበረሃ መሰቃየታቸውን ተናግረዋል። ስለዚህ እኛ ካራ ወይም ገጀራ አልተዘጋጀላቸውም ብሎ የሚወራው ስህተት ነው። ተዘጋጅቶልን ነበር። የተደቀኑላቸውም ወንድሞቻችን አሉ መሳሪያ ክላሽን አንድ ሁለት ሁለት ሳይሆን በሀያ እና በሰላሳ የሚቆጠሩ ወንድሞቻችን ማለት ነው። ስለዚህ እነሱ ሰራዊታችን ስለደረሰልን በሰራዊታችን ኃይል ላይ ደህና ወጣዋል። አሁንም ደግሞ ያው እርጉዝም የወለደች በረሃ ላይ አለች። ያልወለዱ ምራብና ጥማትን ተሰቃይተው ተጣውሮ የደረሱ ወንድሞቻችን ስምንት ቀን ሰባት ቀን የገባል። እስካሁንም ያልገባ ወንድምህ እህት አለ እና ይህ ነው ማይካድራ የደረሰው ግፍ በእርግጥ በኛ ላይ አልደረሰ ማይካድራ ማህል ላይ ስለሆኑ ነው። የኛ ግን ጠረፋችን ላይ የአማራ ክልልና የወልቃይት ጸገደ ሰው ምንሻ ስለነበረ ደርሰውልናል። በህይወታችን ወ የትራክተር ሹፌር የሆኑት አቶ አለማየሁ ገዛሀኝም ከሞት መትረፋቸውን ገልጠው አሁን ተፈጸመብን ላሉት ጥቃት አንዳንድ ምልክቶችና ጠቋሚ ነገሮች እንደነበሩም ተናግሯል። የአማራ ተወላጆችን ለማስመለጥ መጣራቸውን አስረድተው መንግስት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል ያው እዛ እየሰራን ለማንኛውም አባል ሰራተኞች የነሱም የትግሎችም አባል ሰራተኞች አብረን እንሰራ ነበረ ግን ይሄ ግርግር ከመነሳቱ በፊት ፎቶ ማንሳት ተጀምሮ ነበር ለመታወቂያ እየተባለ ማለት ያ ፎቶ ከተነሳ በኋላ ነው ይሄ ነገር የመጣው የዳንሻ ከተማ ጊዜያዊ አስተዳደር የሰላምና ደህንነት መምሪያ ኃላፊና የወልቃይት ጠገደ የማንነት አስመላሽ ኮሚቴ ምክትል ሰብሳቢ አቶ ጌጤ አደል በጦርነት ወቅት ይጠበቃል ከሚሉት ቀውሶች ውስጥ አንዱ የሆነው የመሰደድና የመፈናቀል ችግር መኖሩን ገልጠው ቁጥራቸው የበዙ ዜጎችም ከቤት ንብረታቸው ተነጥለው ተባረዋል ብለዋል። እነዚህ የተፈናቀሉ ዜጎችን በዳንሻ ከተማ እንዳስጠለሏቸው ገልጠው ድጋፍ እንዲደረግላቸውም ቁጥራቸውን ለይቶ በቀይ መስቀል እንዲረዱ ለማድረግ እንቅስቃሴ መጀመራቸውን አስታውቀዋል። የአማራ ተወላጆች እንግዲህ የተፈናቃዮች አሉ። እነዚህ ሲፈናቀሉ እንቅስቃሴው የትግራይን ህዝብ ብቻ አይጎዳም። በህገ ወጥ መንገድ ስትንቀሳቀስ ሌላውንም ብሄርም ጭምር አብሮ ያፈናቅላል። ስለዚህ በነበረው አስቸጋሪ ሁኔታ በዚህ አካባቢ በስጋት ወደዚህ ተፈናቅለው ይገቧሉ። ስለዚህ እኛውን ለቀይ መስቀል ምናምን ማሳወቅ ነው ከኛ የሚጠበቀው እና እንዲታገዙ እና እንዲረዱ ማድረግ ነው። አሁን እኛ የራሱ በጀት የለንም። በበጀት አይደለም እየተደገፍ ነው የምንሰራው ያለኛው። አሁን እኛ ትናንትም ለነጻነታችን የታገልን ስትሆን ዛሬም ለነጻነታችን ነው እየታገልን ያለን። ስለዚህ አሁን የግድ እርዳታ ድርጅቶች ደርሰው እንዲያግዟቸው እንዲረዷቸው እኛ ይህን በሀሳብና ማሳወቅ ነው ከኛ የሚጠበቀው እያሳወቅን ያለንበት ሁኔታ ግን አለ አቶ ጌጥ የተፈናቀሉ ዜጎችን መልሶ ማቋቋምና የፈራረሱ ተቋማትን መልሶ መገንባት ጊዜ የሚጠይቅ ተግባር ነው ብሏል። ተፈናቀልን ያሉት ዜጎች ግን ከሞት አፋፍ ቢተርፉም በረሃ በረሃብ የተቀጡ መሆናቸውን በመናገር ላይ ናቸው። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ዳንሻ። እየተገባደደ ባለውና ኮቪድ-19 በተጫነው የፈረንጆቹ 2020 ዓመተ ምህረትም ቢሆን የአየር ንብረት ለውጥ አላቆመም። የተባበሩት መንግስታት የአየር ንብረት ለውጥ ስምምነት በፓሪስ ከተፈረመ አምስተኛ ዓመቱን ባስቆጠረበት በዚህ ዓመት ምን አይነት መሻሻሎች ታይተው ይሆን? በከባቢ አየር ላይ የደረሱ አደጋዎችስ ምን ይመስላሉ? ሲል የአሜሪካ ድምፁ ስቲቭ ባራጎና ያጠናቀረውን ስመኝሽ የቆየ እንዲህ ታቀርበዋለች። እያገባደድ ነው ባለነው የፈረንጆቹ 2020 ዓመተ ምህረት ከካሊፎርኒያ እስከ ሳይቤሪያ ድረስ ታይቶ የማያውቅ የሰደድ እሳት ተመዝግቧል። የአትላንቲክ ውቅያኖስም ከዚህ በፊት ያልታየ የአውሎ ንፋስ መጠን አስተናግዷል። 2020 እስከ ዛሬ ድረስ ከተመዘገበው እጅግ የላቀ ሞቃታማው ዓመት ሆኖም ይመዘገባል። የምንኖርበት ፕላኔት ትኩሳቱ እየጨመረ ባለበት ሰዓት ዓለም ደግሞ በኮቪድ-19 ተሸነፈ። የኮሮና ቫይረስ ወረርሽኝ መንገዶችን ባዶ ያደረጋቸው፣ አውሮፕላኖችንም ወደ ሰማይ እንዳይበሩ አገዳቸው። ይህ ክስተት ፕላኔቱን የሚያሞቀውን የካርበን ልቀት በሰባት ከመቶ እንዲቀንስ አድርጎታል። የዓለም ኃይል ምንጭ ተቋም ዳይሬክተር የሆኑት ዳን ላሾፍ ግን ይህ ብዙም የሚያስደስት ጉዳይ አይደለም ይላሉ በኮቪድ-19 ምክንያት በ2020 የታየው የካርበን ልቀት መቀነስ የአየር በክለትን መቀነሻው ትክክለኛው መንገድ እንዳልሆነ ግልጽ ነው ያ ምንም ጥያቄ የለውም በዚያ ላይ ኢኮኖሚው እንደገና ማገገም ሲጀምር አብዛኛው ወዲያውን ወደነበረበት የሚመለስ ነው በዓለም ዙሪያ መሰረታዊ ለውጥ እጅጉን ያስፈልጋል በኮሎምቢያ ዩኒቨርሲቲ የሕግ አስተማሪ የሆኑት ማይክል ጀራርድ ግን አንዳንድ አገሮች በዚህ ዓመት እርምጃዎች መውሰዳቸውን ያስረዳሉ። ባለፈው ዓመት በአየር ንብረት ፖሊሲ ዙሪያ ዋናው ክስተት የነበረው ምናልባት የቻይናው ፕሬዚደንት ሺ ጂንፒንግ ሀገራቸው በ2060 የካርበን ልቀቷን ዜሮ የማድረስ እቅዷን ማሳውቃቸው ነው። በአውሮፓ ያሉ በርካታ ሀገራትም በአየር ንብረት ዙሪያ ያላቸውን ፍላጎት ከፍ አድርገውታል ረው አብዛኛው የዓለም ክፍልም ወደዚህ አቅጣጫ እየተጓዘ ነው። ጀራርድ ዩናይትድ ስቴትስ በፕሬዚዳንት ዶናልድ ትራምፕ አመራር ስር የአካባቢ ጥበቃ ቁጥጥሮችን በማላላትና ጠጣር ነዳጅ ወይም ፎሲል ፊውል በብዛት እንዲመረት በማበረታታት በተቃራኒው አቅጣጫ መሄዷን ይናገራሉ። ነገር ግን በህዳር ወር ላይ የጆ ባይደን ማሸነፍ አዲስ አቅጣጫ ያመጣል ሲሉ ተስፋ ያደርጋሉ። ተመራጩ ፕሬዚደንት ጆ ባይደን ፕሬዚደንት ትራምፕ ካደረጉት ሙሉ ለሙሉ ተቃራኒውን እንደሚያደርጉ ምንም ጥያቄ የለውም። ባይደን የአየር ንብረት ለውጥን መዋጋት ቅድሚያ የሚሰጡት ጉዳይ ቢሆንም የካርበን ልቀት መጠንን በመቀነስ ረገድ የተከፋፈለው የአሜሪካ ምክር ቤት ብዙም ርቀት ላያስኬዳቸው ይችላል። ነገር ግን በዚህ ዓመት የካሊፎርኒያ አስተዳዳሪ በ2035 በጋዝ የሚንቀሳቀስ መኪና ለሽያጭ መቅረብ እንዲያቆም ሲሉ ያስተላለፉት አይነት መመሪያዎችን በማውጣት አንዳንድ ክፍለ ግዛቶች ከዛም ርቀው ሊሄዱ ይችላሉ። ባንኮችና ባለሀብቶች በዚህ አመት በጠጣር ነዳጅ ላይ ቀዝቀዝ ብለው ታይተዋል። ትላልቅ ባንኮችም በአርክቲክ ዘይትና ነዳጅ ማውጣት ፕሮጀክቶች ላይ ገንዘባቸውን እንደማያፈሱ ተናግረዋል። የአሜሪካ ፌዴራል ገንዘብ ማከማቻ ቢሮም ለመጀመሪያ ጊዜ በአየር ንብረት ለውጥ ላይ እርምጃ እንዲወሰድ መጠየቃቸውን ሊሾፍ ይገልጻሉ። የአየር ንብረት ለውጥ የአሜሪካን ኢኮኖሚ ትልቅ ስጋት ይጥላል የሚለው ሀሳብ ዋናው ጉዳይ ሆኖ ነበረ። ነገር ግን 2020 ሀሳቡን እንዲገታ አድርጎታል። በተባበሩት መንግስታት ድርጅት የአየር ንብረት ለውጥን ለመዋጋት የተፈረመው የፓሪስ ስምምነት በዚህ ዓመት አምስት ዓመት ሞልቶታል። ነገር ግን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እንዳሉት አደገኛ የሆነውን የዓለም ሙቀት ለመቀነስ የተቀመጠውን ግብ ከማሳካት ግን ዓለም ብዙ ርቀት ላይ ነው። በፓሪስ የተወሰዱት ኃላፊነቶች እንዲሆን ከሚፈለገው እጅጉን የራቁ ናቸው። ግን እነዚያም ኃላፊነቶች ቢሆኑ እየተፈጸሙ አይደሉም። የዓለም ትኩሳት በሀያ ሀያም ጨምሯል። ሳይንቲስቶችም ይህን ትኩሳት ለማውረድ ጊዜ እያለቀብን ነው ሲሉ ማስጠንቀቃቸውን ቀጥለዋል። በስቲቭ ባራጎና ለቀረበው ዘገባ ስመኞሽ የቆየ ከፌርፋክስ ቨርጂኒያ ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። እንደ አውሮፓ አቆጣጠር ታህሳስ 25 ቀን በክርስትና በጣም ተፈላጊ ከሆኑት ቅዱስ ቀናት አንዱ ነው፣ ይላል እርስ አንቀጹ ሐተታውን ሲጀምር ከ2000 ዓመታት በፊት የኢየሱስ ክርስቶስ ልደት መታሰቢያ በክርስቲያኖች ዘንድ እንደ ሥጋ ለበስ አምላክ፣ አዳኝ፣ የዓለም ብርሃን ተብሎ ይከበራል። ወላጆቹ ማርያምና ዮሴፍ ከድሆች መካከል ነበሩ። ትውፊት እንደሚናገረው ኢየሱስ የተወለደው ጥልቅ በሆነው በጨለማው የከብቶች በረት ውስጥ ነው። ርዕሰ አንቀጹ በመቀጠል ከጥንት ጊዜ ጀምሮ በሰሜናዊ ንፍቀ ክበብ ውስጥ የሚኖሩት ሰዎች የክረምቱን ወቅት ያከብሩ ነበር። ምክንያቱም ለረዥም ጊዜ የሚቆየው የጨለማ ጊዜ እየተገፈፈ ሲሄድ የሚመጣው ብርሃን ለተፈጥሮ ዕድሳት ይሰጣል። በዓለም ዙሪያ ያሉ ጥንታውያን ሰዎች የዓመታቱን መፈራረቅ በመጠባበቅ ዳግመኛ የምትወጣውን ፀሐይ በደስታና በልዩ የአምልኮ ሥርዓቶች በደስታ ይቀበሉት ነበር። አንዳንዶቹም እስከዚህ ችለት ድረስ የኢየሱስ ክርስቶስ የልደትን በዓል በብርሃን ይመስሉታል። ይህ የጥንታውያን ትውስታ በተለያዩ የዓለም ዙሪያ በሚገኙ ማህበረሰቦች ዘንድ በክረምቱ አጋማሽ ወቅት ተያይዞ ይከበራል ይላል ርዕሰ አንቀጹ። በዚህ የታህሳስ 25 ቀን አካባቢ ቻይናውያንና በርካታ የምስራቅ እስያ ህዝቦች ዱንጌንን ያከብራሉ። ይህም ቤተሰቦች አንድ ላይ የሚሰባሰቡበትና ያለፈውን ዓመት የሚያስታውሱበት እንዲሁም የክረምቱን መምጣትና የብርሃን መመለሻን አስበው የሚያከብሩበት ነው። ጥንታዊ ያልዳ ክብረ በዓልም እንዲሁ ኢራን ውስጥ በክረምት ወቅት የሚከበር ሲሆን፣ ጃፓኖች ደግሞ አዲሱን ዓመት በጥሩ ጤንነትና መልካም እድል ለመጀመር የሚመኙበት ባህላዊ ቶጂን ያከብራሉ። ክብረ በዓላቱ የተለያዩ ናቸው፣ ግን በየትኛውም ቦታ የደስታና ብሩህ ተስፋ መንፈስ ያሸንፋል። ለክርስቲያኖች ለዘመናት የሚያስተጋባው በቅዱስ መልአክ የተበሰረው የመጀመሪያ የገና ምሽት ስለ ልደትና ስለ ተስፋው፣ እንዲሁም በምድር ላይ ሰላም ለሰው በጎ ፈቃድ የሚያወሱ መሆናቸው ነው። እያንዳንዱና የየዓመቱ የልደት በዓል ትክክለኛው የገና በዓልን መንፈስ የምንረዳበት እንጂ ምን እንዳለን የምናይበት አይደለም። በማንነታችን እያንዳንዳችን የእግዚአብሔር ልጆች ነን። በዚህ ወቅት ያለው ትልቁ ደስታችን ይህ ነው። እያንዳንዱን የገና በዓል የደስታ የሚያደርገውም ይህ ነው። ፕሬዚደንት ትራምፕም ክሪስመስን ሜሪ የሚያሰኘው ይህ ነው ብለዋል። ፕሬዚደንቱ በመጨረሻም እንዲህ ብለዋል። አገራችን እያንዳንዱ ልጅ በፍቅር የተሞላ ቤት፣ በተስፋ የበለጸገ ማኅበረሰብና በእምነት የተባረከ ሕዝብ የሚያውቅበት ስፍራ እንድትሆን እንጸልያለን። በደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የአሜሪካ ድምጽ ራዲዮ የአማርኛው ቋንቋ አገልግሎት በ22 በ25ና በ31 ሜትር ባንዶች በአጭር ሞገድ በሃዱ ራዲዮ ኤፍ ኤም 94.3 እና እንዲሁም በናይል ሰዓት በአማርኛ ቋንቋ የሚያስተላልፈውን ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃል። አስተናጋጃችሁ አሉላ ከበደ ከአቀናባሪያችን ብርሃን ኃይሉና ከእለቱ ዋና አዘጋጅ ሰለሞን አባተ እንዲሁም ከተቀሩ ባልደረቦቻችን ጋር በመሆን በዚሁ እንሰናብታለን። ነገ ቅዳሜ ከምሽቱ ሶስት ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመልሳለን። አሁን የትግርኛው ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና አደሩ።